ሰላም እንዴት ኋላችሁ ከዛሬው ዜና ጋር እኔ በሳም አብደላ የነብራስካ ስኪ ትምህርት ቤት ተማሪ ለኮቪድ 19 አዎንታዊ ምርመራ ካደረገበት ሰው ካር ከተገናኙ በኋላ ለብቻ ገለል ማድረግ አለባቸው ከሚል ከክልልና ከፌዴራል የጤና ባለስልጣናት የሚጋጩ ምክሮች እያገኙ ነው የስቴቱ የጤና እና ሰብአዊ አገልግሎት መመሪያ በበሽታ ከተያዙ ሰው ጋር ንክኪ የነበራቸው ተማሪዎች ምንም አይነት የበሽታ ምልክት እስኪላክ እስኪገኝ ድረስ ለብቻ ገለል ማለት እንደሌለባቸው ለትምህርት ቤት እየገለጸ ነው። ነገር ግን ሲዲሲ ክትባቱን ያልወሰዱ እና በበሽታ ከተያዙ ሰው ጋር የተጠበቀ ግንኙነት ያላቸው ተማሪዎች አሁንም የገለልተኘት መሆን አለባቸው ይላሉ። ባለፈው ሰባት ቀናት ውስጥ የወድበሪ ካውንቲ አውንታዊ የአንድ አውንታዊ ጉዳይ ጋር ሁለት ፐርሰንት ነው። በርካታ የሶላን አብራጃዎች የዜሮ አውንታዊ መጠን አላቸው። የደቡብ ዳኮታ ትምህርት ቤት መመሪያ በህዝባዊ ትምህርት ቤቶች ውስጥ በህክምና ትምህርት ቤቶች ውስጥ ማሪዋን እንዲፈቀድ የሚያስጭር ደንቦች እንዲያጸድቅ ለሁለተኛ ጊዜ ሙከራ ተሰክቷል። ግዛቱ ባለፈው አመት በተላለፈ ህግ መራጭ መሰረተ ህክምና ማሪዋን ፕሮግራም ለማዘጋጀት እየሰራ ነው ግን ፕሮግራሙ አንዳንድ ጊዜ ግልጽ ያልሆነ ልቅነት ተመልክተዋል። ታናሽ ወንድሞን በገደለበት በጀብ ደደረስ አደጋ በደረሰ አንድ ጎርማሳ አነስተኛ የመሻሻል ምልክቶች እያሳየ ነው። የቤተሰቡ ጠበቃ 16 ዓመቱ ዴቪድ ጀርሚ ጁኒየር በአስጊ ሁኔታ ውስጥ እንደሚቆይ ግን የማየት ችሎታ እየተሻሻለ በመሆኑ ሌሎች እውቅና መስጠትና መልስ መስጠት ይችላል ብለዋል ሆኖም በአስራዎች እድሜ ውስጥ የሚገኘው ልጁ የሚያስታወስ ችሎታ መቀነስና የምግብ መፍጨት ችግሮች ጋር ይታገላል። ይህ የሕክምና ማሻሻያ የሚመጣው ራጂን ወንዝ መጓዣ ተከትሎ ከሞተ በኋላ ለሞተ የ አስራ አንድ አመቱ ሚካኤል ጃርሜል ቅዳሜ እሁድ የመታሰብ አገልግሎት ከተደረገ ቀን በኋላ ነው። አመሰግናለሁ።